አድማጮቻችን ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ ነዋሪዎችና ዜጎች ከአውስትሬልያ ወደ ባህር ማዶ ለመሄድ እንዲችሉ ተፈቀደ። ደቡባዊ ታዝማኒያ ላይ የአጭር ጊዜ ገደብ ተጣለ። ኬንያዊቷ አትሌት ህይወቷ አልፎ ተገኘች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን ኒው ሳውዝ ዌልስ ዓለም አቀፍ መንገደኞች እንዲዘልቁ በመፍቀዷ ጉዳይ ላይ የብሔራዊ ፍኖተ ካርታውን እቅድ የሚጻረር አይደለም ሲሉ ተከላከሉ። ከኖቬምበር አንድ ጀምሮ ወደ ኒው ሳውዝ ዌልስ የሚመጡ ሙሉ ክትባት የተከተቡ መንገደኞች የሆቴልም ሆነ የቤት ውስጥ ወሸባ መግባት አያሻቸውም። ቋሚ የአውስትሬሊያ ነዋሪዎችና ዜጎች ከአውስትሬሊያ ወደ ባህር ማዶ መጓዝ እንዲችሉም ተፈቅዷል። ኒውሳውዝ ዌልስ መንገደኞች ወደ ግዛቷ እንዲዘልቁና ወሸባም እንዳይገቡ ስትፈቅድ የመጀመሪያዋ የአውስትሬሊያ ክፍለ ሀገር ሆናለች። ደቡባዊ ታዝማኒያ ለሶስት ቀናት የሚቆየ የኮሮና ቫይረስ ገደብ ተጣለባት። ለገደቡ መጣል ሰበብ የሆነው አንድ ግለሰብ የሆቴል ወሸባ ድንጋጌን ጥሶ በመገኘቱ ነው። ግለሰቡ ታዝማኒያ የዘለቀው ከኒው ሳውት ዌልስ ተነስቶ በሜልበርን በኩል አሳብሮ መሆኑንና ጠቃሚ የሆነ የጤና መረጃዎችንም ለመስጠት ፈቃደኛ ሆኖ አለመገኘቱን ባለሥልጣናት ጠቅሰዋል። ግለሰቡ በቁጥጥር ስር እንዲውል መደረጉንም የታዝማኒያ እንደራሴ ፒተር ጋትዊን አስታውቋል። ገደቡ ከዛሬ ምሽት ስድስት ሰዓት የጀመረ ሲሆን ሰኞ ምሽት ላይ ያበቃል። ቪክቶሪያ በዛሬው ዕለት 2179 ሰዎቿ የተጠቁባት ሲሆን ስድስት ለህልፈተ ሕይወት ተዳርገዋል። ይህ ባለበት ሁኔታም ኒው ሳውዝ ዌልስ ላይ ጥላቸው የነበሩ የወሰን ገደቦቿን ከሚቀጥለው ማክሰኞ አንስቶ እንዲነሳ ወስናለች። በአሁኑ ወቅት ከ21 ሺህ በላይ ሰዎች በቫይረሱ ተይዘው ይገኛሉ። ቪክቶሪያ በሚቀጥለው ሳምንት ሙሉ ክትባት የተከተቡ ነዋሪዎቿ ቁጥር ሰባ ፐርሰንት ላይ ሲደርስ ጥላቸው ያሉ ገደቦቿን ታረግባለች። በሌላም በኩል የአውስትሬልያ ካፒታል ቴሪቶሪ ከሁለት ወራት በኋላ የኮሮና ቫይረስ ገደቦቿ ዛሬ እኩለ ሌሊት ላይ ያበቃሉ። ካፌዎች፣ ምግብ ቤቶችና ቡና ቤቶች ዳግም የሚከፈቱ ሲሆን የካምብራ ነዋሪዎች እስከ አምስት ሰዎች ድረስ በታቸው ውስጥ ማስተናገድ ይችላሉ። ጠቅላይ ሚኒስትር ስኮት ሞሪሰን በሀገር ውስጥና ዓለም አቀፍ ጫና ብዛት በዚህ ወር መጨረሻ ግላስጎ በሚካሄደው የአየር ንብረት ለውጥ ጉባኤ ላይ ይገኛሉ። አውስትራሊያ በ2050 ዜሮ የአየር ብክለት ስምምነት ላይ እንድትፈርም እየተጎተጎተች ትገኛለች። የኬንያ ፖሊስ የሁለት ጊዜያት የዓለም ነሐስ ሜዳል አሸናፊ የሆነችው አግነስ ሮብለት ቤቷ ውስጥ ሕይወቷ አልፎ ከመገኘቱ ጋር በተያያዘ ባለቤቷን በቁጥጥር ስር አውሏል። ባለቤቷ የታሰረው መንባሳ ከተማ ውስጥ ሲሆን፣ የ25 ዓመቷ አትሌት በቶኪዮ ኦሎምፒክ በ5000 ሜትር ሩጫ ኬንያን ወክላ ተወዳድራ በአራተኝነት ፈጽማለች። ለልፈተ ሕይወት የበቃችውም አንገቷ ላይ በቢላዋ ተወግታ መሆኑን ፖሊስ አስታውቋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትሬሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 74 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 34 ኢትዮጵያ ብር ከ35 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ያሰማለን። ፐርዝ ማለዳ ላይ ነጎድጓዳማ ይሆናል፣ ዝቅተኛ 14፣ ከፍተኛ 25። አደላይድ ላይ ደመናማ ይሆናል፣ ዝቅተኛ 10፣ ከፍተኛ 17። ሜልበርን ካፊያ ያበራል፣ ዝቅተኛ 11፣ ከፍተኛ 16 ሆባርት ካፍያው ያበራል። ዝቅተኛ 10 ከፍተኛ 15። ካምብራ ካፍያው ያበራል። ዝቅተኛ አምስት ከፍተኛ 16። ሲድኒ ከቀትር በኋላ በአብዛኛው ፀሐይማ ሆኖ ይውላል። ዝቅተኛ 12 ከፍተኛ 22። ብሪስበን ፀሐይማ ሆኖ ይውላል። ዝቅተኛ 15 ከፍተኛ 28። ዳርዊን ሊያከፋ ይችላል። ዝቅተኛ 26 ከፍተኛ 33። አዲስ አበባ ፀሐይማ ሆኖ ይውላል። ዝቅተኛ 10 ከፍተኛ 23። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬልያ ቋሚ ነዋሪዎችና ዜጎች ከአውስትሬሊያ ወደ ባህር ማዶ ለመሄድ እንዲችሉ ተፈቀደ። ደቡባዊ ታዝማኒያ ላይ የአጭር ጊዜ ገደብ ተጣለ። ኬንያዊቷ አትሌት ቤቷ ውስጥ ሕይወቷ አልፎ ተገኘች። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር።